ኦሪት ዘፀአት ምዕራፍ ሃያ ሰባት ርዝመቱ አምስት ክንድ ወርዱም አምስት ክንድ መሠዊያ ከግራር እንጨት አድርግ፣ አራት ማዕዘንም ይሁኑ። ከፍታውም ሦስት ክንድ ይሁን። በአራቱም ማዕዘን ቀንዶችን ታድርጋለህ፣ ቀንዶቹም ከእርሱ ጋር በአንድ የተሠሩ ይሁኑ። በናስም ለብጠው። አመድ የሚሆንባቸውን ምንቸቶች፣ መጫሪያዎችንም፣ ድስቶችንም፣ ሜንጦችንም፣ ማንደጃዎችንም አድርግ። ዕቃውንም ሁሉ ከናስ አድርግ። እንደ መረብ ሆኖ የተሠራ የናስ መከታ አድርግለት። ለመከታውም አራት የናስ ቀለበት በአራት ማዕዘኑ አድርግለት። መከታውም እስከ መሠዊያው እኩሌታ ይደርስ ዘንድ በመሠዊያው በሚዞረው በእርከኑ ታች አድርገው። ለመሠዊያው ከግራር እንጨት መሎጊያዎችን ሠርተህ በናስ ለብጣቸው። መሎጊያዎቹም በቀለበቶች ውስጥ ይግቡ። መሠዊያውን ስትሸከሙ መሎጊያዎቹ በሁለት ወገኖች ይሁኑ። ከሳንቆች ሠርተህ ባዶ አድርገው። በተራራው እንዳሳየውህ ምሳሌ እንዲሁ ያድርጉት። የማደሪያውንም አደባባይ ሥራ። በደቡብም ወገን የጥሩ በፍታ መጋረጃዎች ይሁኑለት። የአንዱም ወገን ርዝመት መቶ ክንድ ይሁን። ከናስ የተሠሩ ሀያ ምሰሶዎችን፣ ሀያ እግሮችን ይሁኑለት። የምሰሶዎችም ኩላቦችና ዘንጎች የብር ይሁኑ። እንዲሁም በሰሜን ወገን መቶ ክንድ ርዝመት ያላቸው መጋረጆች፣ ከናስ የተሠሩ ሀያ ምሰሶዎች፣ ሀያም እግሮች ይሁኑ። ለምሰሶቹም የብር ኩላቦችና ዘንጎች ይሁኑ። በምዕራብም ወገን ለአደባባዩ ስፋት አምሳ ክንድ ርዝመት ያላቸው መጋረጆች አሥርም ምሰሶች አሥርም እግሮች ይሁኑለት። በምስራቅም ወገን የአደባባዩ ስፋት አምሳ ክንድ ይሁን። በአንድ ወገን የመጋረጆቹ ርዝመት አሥራ አምስት ክንድ ይሁን። ምሰሶችም ሦስት፣ እግሮችም ሦስት ይሁኑ። በሌላውም ወገን የመጋረጃዎቹ ርዝመት አስራ አምስት ክንድ ይሆናል። ምሰሶዎቹም ሦስት እግሮቹም ሦስት ይሁኑ። ለአደባባዩም ደጅ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጠልፍም አሠራር የተሠራ ሃያ ክንድ መጋረጃ ይሆናል። ምሰሶዎቹም አራት እግሮቹም አራት ይሁኑ። በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስም እግሮች ይሁኑላቸው። የአደባባዩ ርዝመት መቶ ክንድ ስፋቱም አምሳ ክንድ ይሁን። የመጋረጃውም ከፍታ አምስት ክንድ ይሁን። መጋረጃውም ከጥሩ በፍታ እግሮቹም ከናስ የተሠሩ ይሁኑ። ለማገልገል ሁሉ የማደሪያው ዕቃ ሁሉ፣ ካስማዎቹም ሁሉ፣ የአደባባዩም ካስማዎች ሁሉ የናስ ይሁኑ። አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤልን ልጆች እዘዛቸው። በመገናኛው ድንኳን ውስጥ በምስክር ታቦት ፊት ባለው መጋረጃ ውጪ አሮንና ልጆቹ ከማታ እስከ ማለዳ ድረስ በእግዚአብሔር ፊት እንዲበራ ያሰናዱት። በእስራኤል ልጆች ዘንድ ለልጅ ልጃቸውም የዘላለም ሥርዓት ይሁን።